እንደምን አርፍዳችኋል። ካሳሁን ሰቦቀነኝ የመጋቢት 12 የኤስቢኤስ አማርኛ አጫጭር ዜናዎችን እነሆ። የኢትዮጵያ አየር መንገድ ቡድን አምስት ታካይ የአገር ውስጥ መዳረሻ አውሮፕላን ማረፊያዎችን በግንባታ ላይ መሆኑን አስታወቀ። የአውሮፕላን ማረፊያዎቹን የግንባታ ሥራዎች ይፋ ያደረጉት የአየር መንገዱ ዋና ሥራ አስፈጻሚ አቶ መስፍን ጣሰው ሲሆኑ ግንባታዎቹ የሚከናወኑትም በሚዛን ቴፒ፣ አማን ነገሌ ቦሮና፣ ያቤሎ፣ ጎሬ፣ መቱና ደብረ ማርቆስ ከተሞች ነው። ከአምስቱ ተገንቢ አውሮፕላን ማረፊያዎች ውስጥ የአራቱ የግንባታ ሥራዎች በአንድ ዓመት ጊዜ ውስጥ ተጠናቅቆ አገልግሎት ላይ እንደሚውልም ተነግሯል። ዋና ሥራ አስፈጻሚ መስፍን በታካይነትም ጉዳት የደረሰባቸው የቀብሪ ደሃርና አክሱም አውሮፕላን ማረፊያዎች እድሳትም እየተካሄደ እንደሆነና በቅርቡም አገልግሎት መስጠት እንደሚጀምሩ ተናግረዋል። የኢትዮጵያ አየር መንገድ በአሁኑ ወቅት መቶ ሰላሳ ስድስት ዓለም አቀፍና ሃያ ሁለት የአገር ውስጥ መዳረሻዎች እንዳሉትም ተጠቅሷል። በትግራይ ክፍለ አገር አንድ ሺህ ሰባት መቶ የጤና ኤክስቴንሽን ባለሙያዎች ወደ አገልግሎት ሰጪነት መመለሳቸውን የጤና ቢሮ ገልጧል። ከጦርነቱ በፊት ትግራይ ውስጥ ሁለት ሺህ አምስት መቶ የጤና ኤክስቴንሽን ባለሙያዎች እንደነበሩ ያመለከቱት የክፍለ አገሩ የጤና ኤክስቴንሽንና ማስተዋወቅ ቡድን አስተባባሪ አቶ ሚካኤል ሃጎስ ሲሆኑ ሰማንያ በመቶ የሚደርሱ የጤና ተቋማትም በጦርነት ወቅት የተለያየ መጠን ያላቸው ጉዳቶች የደረሱባቸው መሆኑንም አስታውቀዋል። አውስትራሊያ ከእንግሊዝ ጋር አዲስ የመከላከያና ደህንነት ስምምነት ተፈራረመች። ስምምነቱ የአውስትራሊያና እንግሊዝ ጦር ኃይሎች በቀላሉ አንዳቸው ከአንዳቸው አገር በጋራ ተቀናጅተው ወታደራዊ እንቅስቃሴዎችን ለማድረግ አመቺ ሁኔታን እንደሚፈጥርና የሉዓላዊነት ጉዳዮችንም አስመልክቶ መመካከር የሚያስችል ስለመሆኑ ተነግሯል። የአውስትራሊያ ምጣኔ ሀብት ከፍተኛ የወለድ መጠንና ዝቅተኛ ሸመታዎች ገጥሞት ባለበት ሁኔታ የሥራ አጥነት ቁጥር ቀንሷል። የአውስትሬሊያ ስታስቲክስ ቢሮ ይፋ ባደረገው መረጃ መሠረት የጤር የሥራ አጥነት ቁጥር በወርሃ ፌብሩዋሪ ከአራት ነጥብ አንድ ፐርሰንት ወደ ሦስት ነጥብ ሰባት ፐርሰንት ዝቅ ብሏል። የዊኪሊክስ መሥራች ጁልያን አሳንጅ በስለላ ተግባር ለእስር ያበቁትን ክሶች አስመልክቶ እልባት የሚያበጅ አቅጣጫ ያልታለመ መሆኑን ጠበቆቹ አስታወቁ። የጠበቆቹ ምላሽ የተሰጠው የዎል ስትሪት ጆርናል የዩናይትድ ስቴትስ ፍትሕ ሚኒስቴር አሳንጅ ምስጢራዊ መረጃን አላግባብ መጠቀሙን በማመን ክሶቹ እንዲነሱለት ሊደረግ ነው ሲል ያሰራጨውን ዜና ተከትሎ ነው። አሳንጅ 18 የስለላ ክሶች የተመሠረቱበት ሲሆን ከእንግሊዝ ወደ ዩናይትድ ስቴትስ ተላልፎ መሰጠትና እስከ 175 ዓመታት የሚያደርስ የእስራት ብይን ይጠብቀዋል። ፖድካስቶችን ለማድመጥ ኤስቢኤስ አምሐሪክን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ዩ ስላሽ አምሃሪክ ድረገጽን ይጎብኙ።